ጋቢና ቪኦኤ ጋቢና ቪኦኤ ሰላም ሰላም። <muchos> እንዴት አመሻችሁ። ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁት። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብረኛለች። ሰላም፣ እንደምናመሻችሁ። የዛሬው ዝግጅታችን በርካታ የኢትዮጵያ ጉዳዮችን ይዟል። ኢትዮጵያ የኢንተርኔት ነጻነት የሌለባት ሀገር ተብላለች። ኢትዮጵያ ኢትዮጵያ ውስጥ የኢንተርኔት አገልግሎት ለማግኘት ለሚፈልግ ሰው ይዘቱ በጣም የተወሰነ ነው። ሳንሱር ወይም የቅድመ ምርመራ እጅጉን የሰፋ ነው። መቀመጫውን ዋሽንግተን ዲሲ ያደረገው ፍሪደም ሀውስ የአፍሪካ ሪፖርት የጥናቱ ቡድን መሪ መሪ ማይ ትራንግ ናቸው። አርብ ኅዳር 2 በ ዘጠኝ ዓመተ ምህረት በድጋሚ የታሰረው የዞን ዘጠኝ የኢንተርኔት አምደኛ በፈቃዱ ኃይሉ የታሰረውም ለአሜሪካ ድምፅ በሰጠው ቃለ ምልልስ ምክንያት መሆኑን እንደነገራቸው ጠበቃው አቶ አምሃ ተናገሩ። አቶ መቅርቡ ከተፈታው አብርሃ ደስታ ጋር በመሆን ለአብያችሁ ቃል ኢንተርቪው የተሰጠበት እንደሆነ ነው የነገረኝ። ቀኑ በትክክል መቼ እንደሆነ እኔም አላስታውሰውም፣ አልነገረኝም። በርግ የኢትዮ ምህዳር ዋና አዘጋጅ ጋዜጠኛ ጌታቸው ወርቁ አንድ አመት እስር ተፈረደበት። እነ አቶ በቀለ ገርባ፣ እነ ሀብታሙ አያሌውና ዞን ዘጠኝን የተመለከተው የነ ሶሊያና ሽመልስ መዝገብን የተመለከቱ የፍርድ ቤት ዘገባዎች ይኖሩናል። ጊዜ ከበቃን ሁሉንም እናካፍላችኋለን። በእናንተ በኩል በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ በሚተላለፈው ስርጭት ላይ አስተያየታችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። መቀመጫውን ዋሽንግተን ዲሲ ያደረገው ፍሪደም ሀውስ የተባለው ዓለም አቀፍ ድርጅት የ2016 የዓለማት የኢንተርኔት ነጻነት ደረጃን ይፋ ባደረገበት ሪፖርቱ ኢትዮጵያ ከአፍሪካ ሀገራት የኢንተርኔት ነጻነትን በመገደብ በአንደኛ ደረጃ ስትሆን ከ65 ሀገራት በአራተኛ ደረጃ ገዳቢ ሀገር ብሏታል። አድማጮች ይህን ዜና በተመለከተ ቀጥለን በምናቀርበው ፕሮግራም ሰፋ ያለ ዝግጅት ይኖረናል። በአቶ እነ አቶ በቀለ ገርባን ጨምሮ በሽብር ወንጀል ክስ የተመሰረተባቸው ያላቸው ያ ሁለት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት ደጋፊዎች ጉዳይ በዝግ ችሎት እንዲታይ ፍርድ ቤቱ ጠየቀ። የተከሳሽ ጠበቆች ጥያቄው መንግስታዊ ነው ሲሉ ተቃወሙ። ባለፈው ሳምንት ሳይቀርቡ የቀሩት አምስቱ ተከሳሾች ዛሬ ቀርበዋል። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቃቤ ሕግና በተለያዩ ፓርቲዎች አመራር አባላት በነ አቶ ሀብታሙ አያሌው እንዲሁም በአቃቤ ሕግና በጦማሪያኑ በነ ሾሊያና ሽመልስ መካከል ባለው ክርክር ላይ ውሳኔ ሳይሰጥ ቀረ። በሁለቱም መዝገቦች ላይ ውሳኔ ለመስማት ሌላ ቀጠሮ ተይዟል። የሳምንታዊ ኢትዮ ምህዳር ጋዜጣ ዋና አዘጋጅ ለአንድ ዓመት እስራትና የገንዘብ ቅጣት ተጣለበት። ድርጅቱም የገንዘብ ቅጣት ተጥሎበታል። የተከሳሽ ጠበቃ ይግባኝ እንደሚሉ አስታውቀዋል። አርብ ህዳር ሁለት ሁለት ሺ ዘጠኝ አመተ ምረት በድጋሚ የታሰረው የዞን ዘጠኝ የኢንተርኔት አምደኛ በፍቃዱ ኃይሉ የአስቸኳይ ጊዜ አዋጁን ለማስፈጸም በተቋቋመው ኮማንድ ፖስት እዝ ስር እንደሚገኝና ና የታሰረውም ለአሜሪካ ድምጽ በሰጠው ቃለ ምልልስ የአስቸኳይ ጊዜ አዋጁ በህዝብ ላይ ጫና ያሳድራል የሚል ይዘት ያለው ንግግር አድርገሃል ተብሎ እንደሆነ ጠበቃቸው ጠበቃው አቶ አመሀ ሊጠይቁት በሄዱበት ወቅት ነግሯቸዋል። አድማጮች የእነዚህን ዜና ዝርዝሮች እንግዲህ ጊዜ ከበቃን ወደ በኋላ ላይ እንመለስበታለን ወደ ዓለም አቀፍ ዜና ስንሻገር የዩናይትድ ስቴትስ ጦር ሰራዊት ና የሲአይኤ አባላት እንደ አውሮፓውያን አቆጣጠር በ2003 ና በ2004 ዓ ም መካከል አፍጋኒስታን ውስጥ በእስረኞች ላይ አረመንያዊ የምርመራ ዘዴ በመጠቀም የጦር ወንጀል ሳይፈጽሙ አልቀረም ሲል አይሲሲ ዓለም አቀፉ የወንጀል ችሎት ያጠናቀረው ሪፖርት ያሳያል። ችሎቱ በትናንትና ማታ ይፋ ባደረገው በዚህ ሪፖርቱ የታሊባን ነውጠኞች፣ የአፍጋኒስታን መንግስትና የዩናይትድ ስቴትስ ወታደሮች እንዲሁም ሲአይኤ ሁሉም የጦር ወንጀል መፈጸማቸው ይታያል ሲል አቃቤ ህግ ፋቱ ቤንሱዳ መናገራቸው ይገለጻል ሪፖርቱ አክሎም የዩናይትድ ስቴትስ ወታደሮች በትንሹ በ61 የአፍጋኒስታን እስረኞች ላይ ሰቆቃ ፈጽመዋል ብሏል ሲአይኤ የአሜሪካ የስለላ ድርጅትን በፖላንድ በሩማኒያ ና በሊትዋያኒያ ሚስጥራዊ እስር ቤቶች 27 ሰዎችን አሰቃይቷል ይላል በጉዳዩ ላይ ሙሉ ምርመራ ለመክፈት በቅርቡ ከውሳኔ ላይ እንደሚደርሱ የአለም አቀፉ ወንጀል ችሎት ለጠቅላይ አቃቤ ህግ ፋቱ ቤንስዋዳ አስታውቋል በየመን ሁሉም ባለ ድርሻ የበኩልን ከተወጣ የተኩስ አቁም ስምምነቱ ከፊታችን ሐሙስ ሊጀምር ይችላል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ተናገሩ። የየመን ታጣቂ ሁቶች እንቅስቃሴና በሳውዲ የሚመራው ወታደራዊ ህብረት ሀገሪቱ ስለተፈጠረው ሁከት መፍትሄ ለማግኘት ተስማምተዋል። ውጥናቸውም እስከ አውሮፓውያኑ አመት 2006 ዓ.ም መጨረሻ ድረስ አዲስ የብሔራዊ አንድነት መንግስት ለመመስረት ነው። ውጭ ጉዳይ ሚኒስቴር ጆን ኬሪ ያቀረቡትን ሀሳብ መሰረት ያደረገው የኦማን የሰላም እቅድ ሁቲዎች ከተቆጣጠሯቸው በርካታ ትላልቅ ከተሞች ወጥተው በለውጡ የየመኑ ፕሬዚዳንት አብዱ ራቡ ማሱር ስልጣን ብዙም ከፋፋይ አሁኑም ለሚባሉት ምክትላቸው እንዲያስረክቡ ይጠበቃል። በመጨረሻም አየር ሀይሏ በዛሬው እለት የሶሪያን ኢድሊብ እና ሆማስ ከተሞች ላይ ያነጣጠረ ከፍተኛ የማጥቃት ዘመቻ መክፈቱን ሩሲያ አስታውቃለች። መከላከያ ሚኒስቴር ስለዚህ ሁኔታ እንደገለጸው ዘመቻው ሩሲያ በአካባቢው ካሰማራችው ከብቸኛው አውሮፕላን ተሸካሚ መርከብ ላይ የሚነሱ ተዋጊ ጀቶችን ይጨምራል ይላል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። gabina voa let's cross boundaries መቀመጫውን በዋሽንግተን ዲሲ ያደረገው ፍሪደም ሀውስ የተባለው ዓለም አቀፍ ድርጅት የ2016 የዓለማት የኢንተርኔት ነጻነት ደረጃን ይፋ ባደረገበት ሪፖርቱ ኢትዮጵያ ከአፍሪካ ሀገራት የኢንተርኔት ነጻነት በመገደብ በአንደኛ ደረጃ ስትሆን ከ65 ሀገራት በአራተኛ ደረጃ ላይ ተቀምጣለች። ቻይና የኢንተርኔት ነጻነት በመገደብ አንደኛ ሆናለች። ፍሪደም ሀውስ ዋሽንግተን ዲሲ በሚገኘው የጉግል መስሪያ ቤት ውስጥ ሪፖርቱን ይፋ ሲያደርግ የተገኘችው ጽዮን ግርማም ተከታዩን ዘግባለች። ፍሪደም ሀውስ ፍሪደም ኦን ዘ ኔት 2016 የተሰኘውን ሪፖርቱን ይፋ ያደረገው ትላንት ነበር። የፍሪደም ሀውስ የኢንተርኔት ነጻነት ሪፖርት በዓለም ላይ የኢንተርኔት አፈና እየጨመረ መምጣቱንና ጥናት ከተደረገባቸው 65 ሀገራት ውስጥ 35 በመቶ የሚሆኑት የኢንተርኔት ነጻነት የሌለባቸው፣ 29 በመቶ የሚሆኑት ደግሞ በከፊል ነጻነት ያለባቸው ሲሆኑ ነጻ የሆኑት 24 በመቶ ብቻ ናቸው ብሏል። አብዛኞቹ ሀገራት የኢንተርኔት ምርመራና አፈናን እያጠናከሩ መጥተዋል ይላል ሪፖርቱ። የፍሪደም ሀውስ ሪፖርት መሰረት ትልቁን ቁጥር የያዙት ሀገራት በኢንተርኔት ገዳቢነታቸው ቀዳሚውን ስፍራ እንደሚይዙ የተቀመጠ ሲሆን በዚህም 88 ነጥብ የተሰጣት ቻይና ከዓለም ሀገራት የኢንተርኔት ነጻነትን በመገደብ አንደኛ ሆናለች። ቀጥሎ ሶሪያ 87 ነጥብ በማግኘት ሁለተኛዋ የኢንተርኔት ነጻነት ገዳቢ ስትሆን ኢራንም እንዲሁ 87 በመቶ በማምጣት ሶስተኛ ደረጃ ላይ ተቀምጣለች። 83 ነጥብ የተሰጣት ኢትዮጵያ ከዓለም ሀገራት የኢንተርኔት ነጻነትን በመገደብ አራተኛው ሀገር ሆናለች። ከአፍሪካ ደግሞ ፍጹም ነጻነት የሌለባት አንደኛ ሀገር ሆናለች። የፍሪደም ሀውስ ፕሮግራም ማናጀርና ጉዳዮች የጥናት ቡድን መሪ ማይትራንክ በኢትዮጵያ ያለውን የኢንተርኔት ነጻነት ሁኔታ በተደጋጋሚ ሲያጠኑ መቆየታቸውንና አሁን ሁኔታዎች እጅግ እየባሱና አፈናው እየተባባሰ መምጣቱን ይናገራሉ። ጥናቱ የሰሜን አፍሪካ ሀገራትን እንደማያካትት አክለው የገለጹት ጥናቱ ካካተታቸው 12 የሰብሰሃራን አፍሪካ ሀገራት ኢትዮጵያ የመጀመሪያዋ የኢንተርኔት ነጻነት አፋኝ ሀገር ሆናለች ብለዋል። በኢትዮጵያ የኢንተርኔት ሽፋኑ እጅግ በጣም አነስተኛ እንደሆነ የገለጹ ት ማይ ይህም የኢትዮጵያ መንግስት ባለው ፖሊሲም ምክንያት የቴሌኮሙኒኬሽን ኢንዱስትሪን በሞኖፖሊ መንግስት መቆጣጠሩና መያዙ ነው ብለዋል። ኢትዮጵያ ውስጥ የኢንተርኔት አገልግሎት ለማግኘት ለሚፈልግ ሰው ይዘቱ በጣም የተወሰነ ነው። ሳንሱር ወይም የቅድመ ምርመራ እጅግ የሰፋ ነው። በተለይ የተቃዋሚና ነጻ የዜና ውጤቶች እንዲሁም ትችት የሚንጸባረቁ ዘገባዎች በአጠቃላይ በአመዛኙ ሳንሱር ይካሄድባቸዋል። ስለዚህ በዚህ ባለፈው አመት ውስጥ በመላ ሀገሪቱ እየተስፋፋና የመንግስቱን አምባገነን ፖሊሲዎችና የሰብአዊ መብቶች ረገጣዎችን የተቃወሙ ሌሎችም በርካታ ቡድኖች እንደ ተቀላቀሉበት የምናውቀው የኦሮሞ ንቅናቄን በሚመለከቱ ዘገባዎች ላይ ሳንሱር Ehi, Beretta. መጥቷል ብለዋል። የኢንተርኔት ሽፋን ባለባቸው ቦታዎች ዋጋው እጅግ በጣም ውድ መሆኑን የጠቀሱት ማይ ይህን ሁሉ አልፈው የሚጠቀሙ ተጠቃሚዎች እንደ ዋትሳፕና ቫይበር እና ፌስቡክ የመሳሰሉ አፕሊኬሽኖች በተፈለገ ጊዜ ይዘጋባቸዋል። ከዛም አልፎ ደግሞ ተጠቃሚዎች ለእስር ይዳረጋሉ። ቀሪዎቹም በፍርሃት ውስጥ ናቸው ብለዋል። ሪፖርቱ ከሰኔ 2015 እስከ ግንቦት 2016 ያለውን የ12 ወራት ጊዜ የዳሰሰ እንደሆነ ገልጸው The latest developments are related to the um, the the national security threats that the government perceives that. አሁን ያሉ ሁኔታዎች መንግስቱ በአስቸኳይ ጊዜ አዋጁ ላይ ካስቀመጣቸው የብሔራዊ ጸጥታ ስጋት ሲል በሚገልጻቸው ጉዳዮች ጋር የተያያዙ ናቸው። አዋጁ መንግስቱ ሀሳቡን የመግለጽ ነጻነትን፣ የመሰብሰብ ነጻነትን እንደ ማንኛቸውም የኢንተርኔት ነጻነት እንዲፈቅድ ፍቃድ የሚሰጥ ነው እንዲጨፈልቅ ፍቃድ የሚሰጥ ነው። የሞባይል ስልኮች ተጠቃሚዎችና ለ መነቃነቅ ይጠቀሙባቸው የነበሩ ቁልፍ መገናኛዎችን ለመዝጋትም የሞባይል አገልግሎትን ማቆራረጥ እንዲችል አዋጁ ለመንግስቱ ፈቃድ ይሰጣል። አሁን እንደተረዳ ነው ደግሞ ማህበራዊ መገናኛዎች ላይ ማንኛውንም መንግስትን የሚተቹ መልእክቶችን ማውጣት የሽብር ፈጠራ ተግባር አድርጎ የአስቸኳይ ጊዜ አዋጁ ደንግጓል። እንዲህ አይነት እንቅስቃሴዎች ወደ እስር ቤት ሊያስወረውሩ ይችላሉ። ሁኔታው በጣም አሳሳቢ ነው ይላሉ ማይ ኢትዮጵያ የማህበራዊ ድረገጾችን በማገድ ማህበራዊና ፖለቲካዊ ይዘት ያላቸው ጽሁፎችን በተለይ መንግስትን የሚተቹ ይዘት ያላቸው ጽሁፎችን ታፍናለች፣ እንዲሁም የኢንተርኔት አምደኞችንና ጸሀፍትን በማሰር እሱን የሚቆጣጠር አፋኝ ህግ በማውጣት ነጻለት የሌለባት ሀገር ናት ብሏታል ፍሪደም ሀውስ። በኦሪገን ዩኒቨርሲቲ ከዚሁ ጋር የተያያዘ ጥናት እያደረገ የሚገኘው ወጣት እንዳልካቸው ሀይለ ሚካኤል ስለ ኢንተርኔት ነጻነትን በተመለከተ አነጋገር ተጠርየው ነበር። ኢትዮጵያ ውስጥ እንግዲህ የቴሌኮሚኒኬሽን ኢንዱስትሪው በመንግስት ቁጥጥር ስር ስላለ የመንግስትን ስልጣን የያዙ ሰዎች ሰዎች በስልክ ተደዋውለው የሚያወሩትን ነገር ሰልሏቸው ይችላሉ። በሪፖርቱ ላይ እንደተመለከተው እንግዲህ የኢትዮጵያን የኢንፍራስትራክቸር ወይም ደግሞ የቴሌኮሚኒኬሽን መሰረተ ልማት አውታሮች በሙሉ በሙሉ ስለተቆጣጠረ ገበያው ሌዛ ሶስተኛ አካል ያለበት ስላልሆነ ሁሉም የሚፈልገውን ነገር በሙሉ ማድረግ የሚችልበት ሁኔታ ፈጥሯል ማለት ነው። መንግስት እንደፈለገ ዜጎችን የሚሰልልበት መንግስት ብቻም ሳይሆን ግለሰቦችም፣ ወይም ሀብቱና ንብረቱ አቅም ያላቸው ሰዎች ሶስተኛ ሰዎች ላይ የፈለጋቸውን አይነት ስለላ ማረግ እንዲችሉ የሚያደርግ ሁኔታ ፈጥሯል ነው። ቴሌኮሚኒኬሽን ኢንዱስትሪ በመንግስት ብቻ ወይም ደግሞ በአንድ ሞኖፖል ብቻ መያዙ አንዱ የጎንዮሽ ውጥ ሳይዱ ይሄ የጎንዮሽ ውጤቱ ነው ማለት ነው። ይህንን ሪፖርት በተመለከተ የኢትዮጵያ መንግስት ምላሽ እንዳለው ለማረጋገጥ ደውለን ተደጋጋሚ ሙከራ ብናደርግም ምላሻቸውን ማግኘት አልቻልንም። ጥረታችንን እንቀጥላለን። የምትከታተሉት የጋቢና ቪኦኤ የእለቱን ስርጭታችንን ነው። አሁንም ይኸው ከዚሁ ጋር ወደ ተያያዘ ሌላ ዘገባ ነው የምንሻገረው። የምንመለሰውም ወደ ኢትዮጵያ ነው። ባለፈው አርብ ህዳር 29 2009 ዓ.ም በድጋሚ የታሰረው የዞን 9 የኢንተርኔት አምደኛ በፍቃዱ ኃይሉ የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት እዝ ስር እንደሚገኝና የታሰረውም ለአሜሪካ ድምጽ በሰጠው ቃለ ምልልስ ምክንያት እንደሆነ በዚህም ቃለ የሚመልስ የአስቸኳይ ጊዜ አዋጁ በሕዝብ ላይ ጫና ያሰድራል የሚል ይዘት ያለው ንግግር አድርገሃል ተብሎ እንደሆነ ለጠበቃው ሊጠይቁት ሲሄዱ እንደነገራቸው ገልጸውልናል። የዛሬ አመት ከስር የተለቀቀው የዞን ዘጠኝ የኢንተርኔት የጡመራ መድረክና አምደኛ የውይይት መጽሔት አዘጋጅ በፍቃዱ ኃይሉ በድጋሚ ከታሰረ ዛሬ አስራ አራተኛ ቀኑን አስቆጥሯል። በፍቃዱ ኃይሉ አርብ ዕለት በአዲስ አበባ በተለምዶ ፈረንሳይ እየተባለ በሚጠራው ቦታ ከሚገኘው መኖሪያ የቤተሰቦቹ መኖሪያ ቤት ተወስዶ በአቅራቢያ ወደ ነበረ ፖሊስ ጣቢያ ታስሮ የነበረ ሲሆን አሁን የዛኑ እለት ወደ ተዛወረበት የካ ክፍለ ከተማ ሲኤምሲ አካባቢ የሚገኘው ማህበረሰብ አቀፍ ፖሊስ ስር እንደሚገኝ ጠበቃው አቶ አመሀ መኮንን ነግረውናል። ማምሻውን አቶ አመሀ መኮንንን እሁድ እለት በሄዱበት ወቅት ምን እንደተባባሉ ጠይቄያቸው ነበር። ፍቃዱን ሳገኘው እንግዲህ በኮማንድ ፖስቱ ትእዛዝ እንደታሰርና እዛ ፖሊስ ጣቢያ ያለው በአደራ እንደሆነ ነው የነገረኝ። ለእስሩ ምክንያት ተብሎ ቃል እንዲሰጥ የተደረገው ከእኔም ከማናገሬ በፊት እንደሰማሁት ለዚሁ ለእናንተው የሚዲያ ተቋም በሰጠው ቃለ መጠይቅ ላይ በተያያዘ ነው እንደሆነ እና በዋናነት ደግሞ ትኩረት የተደረገው በሰጠው ቃለ መጠይቅ ላይ የአስቸኳይ ጊዜ አዋጁ በሕዝቡ ላይ ጫና ያደረገ መሆኑን መግለጹ ነው። ይሄ አባባልት የአስቸኳይ ጊዜ አዋጁን የሚያጥላላ እና ሕዝብንም ለአመጽ የሚቀሰቅስ ነው የሚል ጥያቄ እንደቀረበለት እና ያው እሱ ግን ይህ ሀሳብ በተለይ ሕዝብን ለአመፅ የመቀስቀስ ሀሳብ እንደሌለው እንደገለጸ ነው የነገረኝ እና በዚሁ ምክንያት ታስሮ እንዳለ አጭር አጭር ሰዓት ወይም አጭር ደቂቃዎች የፈጀ ቃለመጠይቅ ብቻ እንደተደረገለት፣ እንግዲህ በቀጣይስ ምንድን ነው የሚከተለው የሚለውን ነገር ጠይቆ ያው በዚህ ጉዳይ ያው ፍርድ ቤት እንደማይቀርብ እንደተነገረው ነው የነገረኝ። ስለዚህ ምናልባት ሊሆን የሚችለው ያው ኮማንድ ፖስቱ ተገቢ ነው በሚለው ጊዜ ውስጥ ወይ ሊለቀው እንደሚችል ያለበዛ ደግሞ እንግዲህ አሁንም የአስቸኳይ ጊዜ አዋጁ ላይ እንደተገለጸው መንግስት ያዘጋጀው የተሃድሶ ፕሮግራም የሚመለከተው ከሆነ የተሃድሶ ፕሮግራም ላይ ሊችል እንዲሳተፍ ሊደረግ እንደሚችል ነው። ለጊዜው ግን እርግጠኛ ለእሱ የሆነው ያው ጉዳዩ ፍርድ በፍርድ ቤት የሚታይ ጉዳይ እንደሌለው እና በፍርድ ቤት እንደማይቀርብ እንደተነገረው ነው እየነገረኝ። በዚህ ሁኔታ ነው ያለው። መቼ በሰጠው ቃለ ምልልስ እንደሆነ እና የትኛው እንደሆነ ነግሮታል። አቶ በቅርቡ ከተፈታው አብርሃ ደስታ ጋር በመሆን ለ አብያችሁም ተርግ የሰጠበት እንደሆነ ነው የነገረኝ። ቀኑ በትክክል መቼ እንደሆነ እኔም አላስታውሰውም አልነገረኝም። በእርግጥ እሺ። ስለዚህ አሁን ፍርድ ቤትም አይቀርብም፣ ምንም የታወቀ ነገር የለም። ከዛ በኋላ አዎ፣ ከዛ በኋላ ያለው ሁኔታ ከእሑድ በኋላ እንግዲህ ያለው ሁኔታ ምንም እኔም አላገኘሁትም እና አሁን አዲስ ነገር የለም። በዚህ ሁኔታ ነው ያለው። እሱም የሚያውቀው ይሄንን ነው ለጊዜው የተነገረው። በአጋጣሚ ዛሬ ሌላ ከዚህ በፊት ተከርሶ ነጻ በወጣበትና ጉዳዩ በይግባኝ የሚታይበት ጉዳይ የፌደራል ጠቅላይ ፍርድ ቤት ይቀርብ ነበረ እና እዛ በአጃቢ ቀርቧል። ዛሬ ቀርቦ ነበር። አጃቢ ቀርቦ በአጃቢ ቀርቦ ወደ መጣበት ተመልሷል። ጉዳዩ ለመጋቢት ሀያ ሶስት ተቀጥሮ ማለት ነው። የተናገረው ነገር አለ ዛሬ? አይ ያው ምንም የተናገረው ነገር የለም። ዞሮ ዞሮ አንደኛ ዘግይቶ ነው የመጣው እንደነገሩኝ፣ እኔ በችሎቱ አልተገኘውም። በችሎቱ የተገኘው ዘግይቶ ነው። ሁለተኛ ሊናገር የሚችልበት የሚያስፈልገው ምክንያት ያለ አይመስለኝም። በዚህ ምክንያት የተናገረው ነገር ስለመኖሩ ምንም የሰማሁት የለም። በጣም አመሰግናለሁ አቶ አማሃ። እግዜር ስጥልኝ። እኔም አመሰግናለሁ ሲሆን በፍቃዱ ኃይሉ ከእስር ከተፈታ በኋላ ማለትም ከዞን ዘጠኞች ጋር ከእስር ከተፈታ ከአንድ ዓመት በኋላ ውይይት የተሰኘ መጽሔት ከጓደኞቹ ጋር በማዘጋጀት እና በማሳተም ላይ ይገኝ ነበር። በፍቃዱ ከባልደረቦቹ የዞን ዘጠኝ ድረገጽ አምደኞች ጋር በጋራ ከተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ሽልማቶችን አግኝቷል። ችልድረንስ ኦፍ ዴር ፓረንትስ ወይም የወላጆቻቸው ልጆች በሚል ርዕስ በጻፈው ልብ ወለድ መጽሐፍም በግሉ ከአራት ዓመታት በፊት የ አፍሪካ የሥነ ጽሑፍ ሽልማት ውድድር ተወዳድሮ ሶስተኛ በመውጣቱ ተሸላሚ እንደነበር ይታወሳል። አቶ በቀለ ገርባን ጨምሮ በሽብር ወንጀል ክስ የተመሰረተባቸው 22 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ጉዳይ በዝግ ችሎት እንዲታይ ፍርድ ቤቱ ጠይቋል። የተከሳሽ ጠበቆች ጥያቄው ኢ መንግስታዊ ነው ሲሉ ተቃወሙ። ባለፈው ሳምንት ሳይቀርቡ የቀሩት አምስቱ ተከሳሾች ዛሬ ቀርበዋል። መለስካቸው አመሀ ዝርዝር አለው። የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላት አቶ ጉርሜስ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በሀያ ሁለቱ የድርጅቱ አባላትና ደጋፊዎች ላይ የመሰረተው ክስ የፍርድ ሂደቱ በዝግ ችሎት ይታይልኝ ሲል የፌዴራል አቃቢ ሕግ ፍርድ ቤቱን ጠየቀ። አቃቢ ሕግ በጽሁፍ ያቀረበው ጥያቄ የተመሰረተው የምስክሮቹን ደህንነት ለመጠበቅ እንደሆነና ይህም በሀገሪቱ ሕግ የተፈቀደ እንደሆነ የሚገልጽ ነው። የተከሳሽ ጠበቆች ይህንን ጥያቄ በጥብቅ ተቃውመዋል። እንደ ጠበቆቹ እምነት ጥያቄው የሀገሪቱ ህገ መንግስት ለተከሰሱ ሰዎች የሚሰጠውን መብት በማያጠራጥር ሁኔታ ይጥሳል። በህገ መንግስቱ አንቀጽ ሀያ ቁጥር አንድ ላይ ፍርድ ቤቶች ጉዳዮችን በዝግ ችሎት ሊያዩባቸው የሚችሉባቸውን ሶስት ምክንያቶች በግልጽ አስቀምጠዋል ብለዋል። ይህንንም ሲያስረዱ የተከሰሱ ሰዎች ክስ ከቀረበባቸው በኋላ ተገቢ በሆነ አጭር ጊዜ ውስጥ በመደበኛ ፍርድ ቤት ለህዝብ ግልጽ በሆነ ችሎት የመሰማት መብት አላቸው። ሆኖም የተከራካሪዎቹን የግል ሕይወት፣ የህዝብን የሞራል ሁኔታና የሀገሪቱን ደህንነት ለመጠበቅ ሲባል ብቻ ክርክሩ በዝግ ችሎት ሊሰማ ይችላል ሲሉ ተከራክረዋል። ጠበቆቹ አክለውም ጉዳዩ በግልጽ ችሎት መታየቱ ከቀረበው ከባድ ክስ አኳያ በህዝብ በዲፕሎማቲኩ ማኅበረሰብና በጋዜጠኞች መሰማቱ ለፍርዱ ሂደት ፍትሃዊነት ጠቃሚ መሆኑን ተከሳሾቹም በተደጋጋሚ እንደገለጹት በችሎቱ ላይ እምነት እንደሌላቸው የተናገሩ በመሆናቸው ግልጽ ችሎት መሆኑ ለፍትሐዊነቱ መታወኛ ይሆናል ሲሉ ተከራክረዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ውሳኔ ለማሰማት ለነገ ህዳር 7 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። ባለፈው ሳምንት በችሎት ሳይገኙ የቀሩት አቶ ገላና ነገራ፣ ጭምሰ አብዲሳ ደረጀ መርጋ፣ ገመቹ ሻንቁና መገርሳ አስፋው የተሰኙ ተከሳሾች ዛሬ ቀርበዋል። አቃቤግ በሁለቱ ተከሳሾች ላይ ባለፈው ዓመት ሚያዝያ ወር ላይ የሽብር ወንጀል ክስ እንደመሠረተባቸው አይዘነጋም። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ባለፈው ሳምንት የተጠናቀቀው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ በብዙዎች ዘንድ ባልተጠበቀ ሁኔታ ተፈጽሟል ስለ ምርጫው አጠቃላይ አካሄድና ውጤት ለቪኦኤ ትንታኔ የሰጡት በኦሃዮ ስቴት ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ኃይሉ እሳቸውም ያልጠበቁት ውጤት እንደነበረ ተናግረዋል ሰለሞን አባተ አነጋግሯቸዋል የመጀመሪያው ክፍል እንሆ በአሜሪካ ታሪክ ከአንዴም ሁለት ሶስቴ እንደሚባለው ተደጋግሟል ይሄ ነገር የመጨረሻውን ብሰጥህ አልጎር ነው ሁለት ሺ የቢል ክሊንተን ምክትል ፕሬዚደንት የነበሩት አልጎር በጣም የጋለበት ውድድር ከጆርጅ ቡሽ ጋር አድርገው ሁለት ሺ ባይገርም በፖፑላር ቮት አልጎር ነው የበለጡት ግን በኤሌክቶራል ቮት ጆርጅ ቡሽ ተመርጠው ይኸው አርባ ሶስተኛው ፕሬዚደንት ሆነው ሁለት ጊዜ ምን ያገለግሉ በቅተዋል ከዛም ቀደም ሲል በሺ ዘጠኝ መቶ ስልሳ አንድ አውሮፓኖች አቆጣጠር ጆን ኤፍ ኬኔዲ ና ሪቻርድ ኒክሰን ሲፎካከሩ ኬኔዲ የሚያሸንፉት በኤሌክቶራል አልፎት ነው። እንግዲህ ምንድን ነው አሜሪካዊ አሰራር ፌዴራል ስርዓቱ አንድ ሰው አንድ ድምፅ የሚል ፕሪንስፕልና መርህ አለው። በተጨማሪ ደግሞ የአሜሪካ ፌዴሬሽን የተዋቀረው በስቴቶቹ ነው። እያንዳንዱ ስቴት እኩልነት እንዳለው እንዲያንጸባርቅ ይፈልጋሉ። ትንሽዋ ደቃቅ ስቴት ሆነ እንደ ዝሆን ትልቅ የሆነው ስቴቶች ሆኑ በዛ መልክ ሲምቦሊካሊ በእኩልነት መቀመጥ አለባቸውም በሚል ከዛ የመነጨ ነው። ለምሳሌ ሮድ አይለንድ፣ ኖርት ዳኮታ፣ ሳውት ዳኮታ የመሳሳውን ኖርት እና ሳውት ዳኮታ ባይገርም ሶስት ሶስት ድምፅ ነው ያላቸው። ዴላዌር ሶስት ነው። አላስካ ሶስት ነው። ልንዘረዝረው እንችላለን። ሶስት ምንድን ነው ቮቱ ሁለቱ ለሴናተሮች ይሆናሉ እያንዳንዱ ስቴት ሁለት ሁለት ሴናተር ተወካ ያለው አንዱ ለፖፕሌሽን ነው ይህ ያንዳንዱ ኮንግሬሽናል ዲስትሪክት ይባላል የምርጫ ወረዳ ከአንድ ነጥብ ሶስት አንድ ነጥብ አራት አንድ ነጥብ አምስት ይለዋወጣል በየአስር አመቱ የህዝብ ቆጠራ ይደረግና ያለፈው ሁለት ሺህ አስር ነበር የተደረገው የሚገጥለው ሁለት ሺህ ሀያ ነው በዛ መሰረት ነው ውክልና የሚሰጣቸው እና ሲምቦሊካሊ እያንዳንዱ ስቴት እኩልነቱን እንዲያንጸባርቅ በሚል ለኢሌክትራል ቮቱ ጨመር ያለ የበለጠ ልን እንኳን ብቻን ይከብደኛል ለማለት ግን እሱ ላይ ነው የሚያተኮረው። ሁለት መቶ ሰባ ብለን ስንሄድ ምንድን ነው የሚደረገው? ለምሳሌ ካሊፎርኒያ ትልቁ ስቴት ነው፣ ሰላሳ ሶስት ሚሊዮን ህዝብ አለበት እንግዲህ ታየ እና ሀምሳ አምስት ሁለት ለሴናተር፣ ሀምሳ ሶስት ለምርጫ ወረዳ። ያ ይህ እንግዲህ ሰላሳ ሁለቱን ሚሊዮን ህዝብ እንዲወክል በሚል የታሰበ ነው እና ኤሌክቶራል ቦቱ ያንን ያንጸባርቃል። ከዛ እያንዳንዱ ስቴት ግማሹ ሶስት፣ ግማሹ ኦሃዮ አስራ ስምንት ለምሳሌ ሚሽገን አስራ ስድስት ፔንስልቬኒያ ሀያ ፍሎሪዳ ሀያ ዘጠኝ ፍሎሪዳ ለምሳሌ ሀያ ዘጠኝ የሆነው እንዴት ነው? የዛሬ ስምንት አመት አስር አመት ወደኋላ ብንመለስ ሀያ ዘጠኝ ሳይሆን ሀያ ሶስት ሀያ አራት ሀያ አምስት ነበረ። ግን ፍሎሪዳ በኑሮ ጥሩነቱ በተለይ ለአረጋውያን ሪታየር የሚያደርገው ህዝብ በሚሊዮን ወደዛ ስለሚጎርፍ ያ ህዝብ የድምፅ የመስጠት መብቱ መጠበቅ ስላለበት እንበል አንተ ከዲሲ እዛ ሪታየር ብታደርግ ዲስንህና ተመለስ የሚባልበት ሁኔታ አየለም። እዛ ያንተን እንቅስቃሴ ማግሬት ማድረግ ግንዛቤ ውስጥ ተወስዶ በዛ በፍሎሪዳ ውስጥ እንደገና ትካተታለህ እና የህዝቡን አሰፋፈርና ፖፕሌሽን ሙቭመንት ማይግሬሽን ባንጸባረቀ ሁኔታ ያንን ማድረግ ስላለባቸው ትኩረት የሚሰጡት ሎክሳል ቦት ላይ ነው። አቶ ብሩክንና ሰለሞንን ለትንታኔው እናመሰግናለን። አድማጮች የዚህን ትንታኔ በቀጣይ በሚኖሩ ፕሮግራሞች እናቀርባለን። እንዲሁም በኢንተርኔት ላይ በዌብሳይታችን ላይ በፌስቡክ አት ቪኦኤ አማሪክ ላይ ሙሉን ታገኙታላችሁ። አሁን ወደ አዲስ አበባ እንመለሳለን። የፌዴራል ጠቅላይ ፍርድ ቤት ይግባይን ሰሚችሎት አቃቤ ሕግና በተለያዩ ፓርቲዎችና አመራር አባላት በነ አቶ ሀብታሟ እያሌው እንዲሁም በአቃቤ ሕግና በጦማርያኑ በነ ሶሊያና ሽመልስ መካከል ባለው ክርክር ላይ ውሳኔ ሳይሰጥ ቀርቷል። በሁለቱም መዝገቦች ላይ ውሳኔ ለማሰማት ሌላ ቀጠሮ ይዟል። መለስካቸው አመሀ ከአዲስ አበባ ዝርዝሩን አድርሶናል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ዛሬ ረፋዱ ላይ እንደተሰየመ ሊመለከት የነበረው በአቃቢ ሕግና በቀድሞ አንድነት አመራር አባላት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ፣ በሰማያዊ ፓርቲው አቶ የሸዋስ አሰፋ፣ ባረናው አቶ አብርሃ ደስታ እንዲሁም በየትኛውም ፓርቲ አባልነት በማይታወቁት አቶ አብርሃም ሶሎሞን መካከል ያለውን የክርክር መዝገብ ነበረ። ይሁንና በወቅቱ አቃቢ ህግ በችሎቱ ላይ ባለመገኘቱ ሌሎች መዝገቦችን ሊመለከት ተገዷል። ካያሌ ደቂቃዎች በኋላ ወደዚሁ መዝገብ ተመልሶ ፍርድ ቤቱ ዛሬም ውሳኔው እንዳልደረሰለት ለባለ ጉዳዮቹ ገልጿል። ከአቶ አብርሃም ሰለሞን በስተቀር የሁሉም መልስ ሰጪዎች ማስረጃ ተመሳሳይ እንደሆነ ያስታወቀው ፍርድ ቤት አቃቢ ህግ ከመልስ ሰጪዎቹ ሞባይሎች ተገኝቷል ያለውን ማስረጃ በጥሬው በመዝገቡ ውስጥ አለማግኘቱን ፍርድ ቤቱ ገልጿል። የስር ፍርድ ቤት መዝገብ እንዲቀርብለትም ማዘዙን ተናግሯል። መልስ ሰጪዎቹ በበኩላቸው አቃቢ ህግ እነዚህን ከሞባይሎቹ ተገኝቷል ያላቸውን ጥሬ ማስረጃዎች እስከዛሬ እንዳላቀረበ አስታውሰዋል። የጉዳዩን መጓተት አስመልክተን በወቅቱ በፍርድ ቤቱ ተገኝተው ከነበሩት ከጦማሪያኑ ጠበቆች አንዱ የሆኑትን አቶ ሽብሩ በለጠ ይህን ቢያብራሩልን ብለን ጠይቀናቸው ነበረ። አሁን እንግዲህ በተለያዩ ጊዜ የተለያዩ ምክንያቶች ነው በነበሩት ቀጥሮዎች የተሰጠው። ቀደም ሲል ሰጡ የነበሩት ቀጥሮዎች ምክንያቶች ነበራቸው። በተለይ በተለይ ደግሞ ከዳኞች አለመሟላት ጋር ወይም ደግሞ ፍርድ ቤቱ ዳኞች አዲስ ሲሾም ከነበረው አደረጃጀት ጋር የዛሬው ደግሞ ለየት የሚያደርገው ቀድሞ ይቅረት የተባለው ማስረጃ መዝገብ ውስጥ ሊገኝ ባለመቻሉ ከስር ፍርድ ቤት መዝገብ ለማመሳከር መቀጠሩ ነው ይህን የተለየ የሚያደርገው። ፍርድ ቤቱ በዚሁ መዝገብ አቶ ሀብታሙ አያሌው ለምን እንዳልቀረቡ ጠይቋል። የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛናው ባለፈው ቀጠሮ ጠበቃቸው እንዳብራሩት አቶ ሀብታሙ ዛሬም ያልጋ ቁራኛ መሆናቸውንና በስቃይ ማስታገሻ እንደሚኖሩ ገልጸው፣ ፍርድ ቤቱ የግድ መቅረብ አለባቸው ካለም በወሳንሳ ሊመጡ እንደሚችሉ አስረድተዋል። ፍርድ ቤቱ ይህን አልፎ በዋናው ጉዳይ ላይ ውሳኔ ለመስጠት ለህዳር 27 ቀን 2009 ዓ ም ቀጠሮ ቆርጧል። በተመሳሳይ ሁኔታ በዚሁ ችሎት ውሳኔው ይጠበቅ የነበረው በጦማርያኑ ሶሊያና ሽመልስ በሌለችበት የተከሰሰች፣ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔ፣ አቤል ዋበላና አቃቤ ሕግ መካከል ያለው ጉዳይም ፍርድ ቤቱ ውሳኔ አልሰጠበትም። አቶ ሽብሩ በለጠ፦ ያው እንዳያችሁት ተደጋጋሚ ቀጠሮ ነው። ባለፈውም ለመጨረሻ ጊዜ እንደሚወስኑ እንደውም ጠበቆች በችሎት ላይ በደንበኞቻችን ላይ ያለውን ችግር ገልጸን አመልክተን ነበር። ግን ዛሬም ፍርድ ቤቱ በቂ ጊዜ አላገኘም ወይም ደግሞ መርምሮ አልጨረሰም። ስለዚህ ተጨማሪ ቀጠሮ ያስፈልገኛል ብለው ተጨማሪ ቀጠሮ ሰጥቷል። ፍርድ ቤቱ በዚህ መዝገብ ላይም ውሳኔውን ለማሰማት ለኅዳር 27 ቀን 2009 ዓ ም ተለዋጅ ቀጠሮ ሰጥቷል። ከጦማሪያኑ መካከል አቶ በፈቃዱ ኃይሉ ባለፈው ሳምንት ከአስቸኳይ ጊዜ አዋጁ ጋር በተያያዘ በኮማንድ ፖስቱ ትእዛዝ መሰረት በቁጥጥር ስር መዋሉ ይታወቃል። ዛሬም ፍርድ ቤት የቀረበው በፖሊስ ቁጥጥር ስር ሆኖ ስለነበረ በተለዋጩ የቀጠሮ ዕለት ፖሊስ ይዞት እንዲቀርብ ፍርድ ቤት ትእዛዝ ሰጥቷል። በፈቃዱ ኃይሉ አሁን በቁጥጥር ስር የዋለው በቪኦኤ ላይ ከሌሎች የጣቢያው እንግዶች ጋር ውይይት በማድረጉ እንደሆነ ተነግሯል። አቃቢ ህግ ይግባኝ ባለባቸው በነዚህ ሁለት መዝገቦች ላይ ፌዴራሉ ጠቅላይ ፍርድ ቤት እየቀረቡ የሚገኙት መልስ ሰጪዎች የታች ፍርድ ቤት የቀረበባቸውን የሽብር ወንጀል መከላከል ሳያስፈልጋቸው በነጻ ያሰናበታቸው መሆኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ። እናመሰግናለን መለስካቸው። የሳምንታዊ ኢትዮ ምህዳር ጋዜጣ ዋና አዘጋጅ ለአንድ ዓመት እስራትና የገንዘብ ቅጣት ተጣለበት። ድርጅቱም የገንዘብ ቅጣት ተጥሎበታል። የተከሳሽ ጠበቃ ይግባኝ እንደሚሉ ማስታውቀዋል። የዚህን ሙሉ ዘገባ በምሽቱ በሚኖረን ሙሉ ፕሮግራማችን ላይ ጠብቁት። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋውና ጽዮን ግርማንን። ዝግጅታችንን ሲያቀናብርልን የቆየው ዲጄ ፋትሱ ወይም ሱራፌል ሽፈራው ነው። ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። መልካም ምሽት።